በኮሮና ቫይረስ ስጋት ምክንያት እጅጉን ተመናምኖ የነበረው የደም ለጋሾች ቁጥር መሻሻል እያሳየ መሆኑን የብሔራዊ ደም ባንክ አገልግሎት አስታውቋል። በደም እጥረት ምክንያት በቀጠሮ የሚሰሩ ቀዶ ጥገናዎችን ሰርዘው የነበሩ የህክምና ተቋማትም በቂ ደም ማግኘት በመጀመራቸው ያቋረጧቸውን አገልግሎቶች መልሰው መስጠት ጀምረዋል። ስምኝሽ የቆየ ዝርዝሩን ታስደምጠናለች። የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት ሶስት ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት አስራ አምስት ሺህ መድረሱን ያስረዳሉ። አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ በማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አይደለም እየወጡ የ በልፋት በጥፋት እየመጣ አይደለም። ሰው አዌርነሱ እና ጥሪው ገብቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድ በጣም ወደ ውስጥ ገባ ያሉ ናቸው። መንገድ ዳር አይደሉም። አንድ ከተማ ውስጥ ሐዋሳ ከተማ ውስጥ ያለን ደም ባንክ የሐዋሳ ከተማ ነዋሪ አብዛኛው ነው አያውቁም። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶም አይታወቅም። የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየለቱ ከሦስት መቶ እስከ ሦስት መቶ ሀምሳ ደም እንዲለገስ ይፈለግ ነበር በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ መቶ ሀምሳ ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል። አሁን ግን ባንኩ በሀምሳ አመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ። በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ ሀምሳ አመቱ ነው። በሀምሳ አመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የቡና ስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ እንደሚየለገሱ ሰባት መቶ ሰው ደም ለግሶ አያውቅ። እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም፣ ሶስትም አራት ቀንም ከዛም በላይ የሆኑ ቀኖች ላይ ከሰባት መቶ በላይ ሰዎች ደም ለግሰዋል። በጣም በ ስድስት መቶና አምስት መቶ በጣም በአብዛኛዎቹም ቀኖች እንደዛ ነው ያለፉት። ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል፣ ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረው እና ሰማኒያ በመቶ የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው ሀያ አምስት ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ አራት መቶ የደም ለጋሾቹ የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ አምስት በመድረሱ ህዝባዊ ጥሪ ተላልፎ ባለፉት ሁለት ሳምንታት እስከ ስድስት መቶ ስልሳ ዘጠኝ ደም መሰብሰብ ችሏል። በአሁኑ ሰት ሆስፒታሎች ላይ በሚፈልጉት አግባ፣ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጠናል። ለዚያም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰርዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስት አባቢ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤውን ጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ እኛ ባህር ዳር ሀያ ሶስት ሀያ አምስት ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው። አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ። ግን አሁንም የምንፈረው ነገር አሁንም እንግዲህ ደም አንዴ አንድ ሺ አንዴ አስር ሺህ ተሰብስቦ ለሶስት ለአራት ለአምስት ወር ይሁን ማለት የማይቻል ነገር ነውና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ በዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም እዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ ሶስት መቶ ሰው ያስፈልገናል። በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው። በተለይ ሰውም በጊዜ ገብተዋል፣ ኮሮናም ገብተዋል። ቁጥሩ በጣም ከአንዱሷል እንዴት ናርገብስንን እያንዳንዱ ግንዛቤ ለመለወጥ ግንዛቤ ለማስጠበቅ ደም ከለገሰ ሰው ምንም እንደባይሆን ኮሮናና ደም ለመለገስ እንደማይ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር አምስት መቶ ከሰባት መቶ ስናሰበስብ የነበረው አሁን ቁጥሩ ከአንድ ሺ ሶስት መቶ በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው እና ግንዛቤው በጣም ስለ ጨበጡ ህዝቡ የንግድ እንቅስቃሴው ስለ ጨመረ ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላሰማር ናቸው። አሁን ባለው ሁኔታ በጣም አሁን የደም ለበረሰችው ቁጥር እየጨመሩ ነው። የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል። ደም እኛ ማህበረሰብ ዋነኛው የሚያስቸግረው ምንድነው? የእርሱ ቤተሰብ ወይም የቅርብ ሰው ታሞ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያምር አይነስተኝ ሰዎች ብዙ ጊዜ በቤተሰቦቻቸው ደም ፈልገው ሄደው አይን አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደም የመክር ፕሮግራም ውስጥ የሚገቡ ደም ህይወት ነው፣ ምንም ጥያቄ አንድ ሰው አራት መቶ አምሳ ሊተር በሚጠቅበት ሰዓት ላይ ሰው ከማደር እንዳለፈው ውስጣችን እርካታ አለ፣ ሰላም እናገኛለን። በሚሰጥ ማንም ሰው እድ አስራ ስምንት አመት ከሚለዋነ አር ኪሎ ከአርባ አምስት አመት ከአርባ አምስት ኪሎ ግራም በላይ ከሆነ መስጠት ይችላል። ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት ሁለት እና ሶስት ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋረጡ ጥሪ አስተላልፈዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።